of America. ወደ ጣሊያን የባህር ዳርቻ የሚደርሱ በሺዎች የሚቆጠሩ ፍልሰተኞች በዚህ ዓመትም መጉረፍ መቀጠላቸው ተዘግቧል። መነሻቸው አፍሪካ የሆነች ወደ ሌሎች የአውሮፓ ሀገሮች መሸጋገር የሚፈልጉ ፍልሰተኞች የሚበዙ ሲሆን ካለፈው ዓመት ጀምሮ እየተሰራበት ባለው የተጠናከረ የአጣዳፊ ጊዜ የወሰኖች ጥበቃ ምክንያት ከመካከላቸው ብዙዎቹ እዚያው ተጠምደው እንደሚገኙም ታውቋል። ሰሜን ጣሊያን የምትገኘው ሪፖርተራችን ሪቺ ሻይሮክ ያጠናቀረችው ዘገባ አለ ትዝታ ታቀርበዋለች። ጣሊያን ከፈረንሳይ ጋር በምትዋሰንበት ገጠራማ አካባቢ ያለው መንገድ ጠመዝማዛና መልክአ ምድሩም ተራራማ ነው። ዶፍ ዝናብና ብርዱ እንቅስቃሴን በእጅጉ የሚያውኩ ናቸው። ከኤርትራ፣ ከሱዳን፣ ከኢትዮጵያ፣ ከሌሎችም የአፍሪቃ አገሮች የገቡት ቁጥራቸው የበዛ ፍልሰተኞች በዝናባማው አውራ ጎዳና ዳር ዳር ይነጉዳሉ። እነዚህ ፍልሰተኞች ሊቢያ ለመድረስ እጅግ የረዛዘሙ መንገዶችን አቋርጠው በመጨረሻ ሜዲትሬኒያን ባህርን ለማቋረጥ በተጨናነቁ ጀልባዎች ተሳፍረው ጣሊያን የባህር በር የደረሱ ናቸው። እኔ ከሱዳን ነው የመጣሁት። 24 ዓመቴ ነው። የሱዳን መንግሥት ጥሩ አይደለም። ራሴን ለማትረፍ ነው ወደዚህ የመጣሁት። ይህ ፍልሰተኛ ወደ ፈረንሳይ መዝለቅ የሚፈልግ እንደሆነ ተናግሯል። አሁን ከሌሎች አምስት የአገሩ ልጆች ጋር በአቅራቢያው ወደሚገኝ ቀይ መስቀልና ካሪታስ የሚባል ግብረሰናይ ድርጅት ወደሚያስተዳድሩት የወንዶች ፍልሰተኞች መጠለያ ጣቢያ በዝናቡ ውስጥ በእግራቸው እየሄዱ ነው። በአቅራቢያው ቅዱስ አንቶኒ ካቶሊክ ቤተ ክርስቲያን በምድር ቤት ባዘጋጀው መጠለያው መቶ የሚሆኑ ሴቶችና ሕጻናትን እያስተናገደች ነው። ካለፈው የአውሮፓ ዓመት ከ2015 ዓመተ ምህረት መጀመሪያ አንስቶ ወደ አውሮፓ የገቡ ቁጥራቸው ከአንድ ሚሊዮን በላይ የሆነ ፍልሰተኞችና ስደተኞችን ለመርዳት የአውሮፓ ሕብረት እየታገለ መሆኑ ይሰማል። በዚህ ዓመት ብቻ ሜዲትሬንያን አቋርጠው ጣሊያን የገቡ ፍልሰተኞች ቁጥር ከ140ሺ በልጧል። አዲሱ የአውሮፓ ሕብረት ሕግ ፍልሰተኞች መጀመሪያ የደረሱበት በር ላይ እንዲመዘገቡ ያዛል። ፍልሰተኞቹን ለማቆም ሲሉ አጥር የገነቡ እንግሊዝን፣ ሀንጋሪያን፣ ኦስትሪያንና መቀዶኒያን የመሳሰሉ የአውሮፓ ሀገሮችም አሉ።